ከማህበረሰብ ለማህበረሰብ መላከ ፀሐይ መንግስቱ ሃይሌ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ዋና ስራ አስኪያጅ እንዲሁም የብሪዝበን ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ፣ በቅድሚያ እንኳን ለጥምቀት በዓል በሰላም አደረሰው እንላለን። እንኳን አብሮ አደረሰን ወይዘሮ ማጣስ እንግዲህ እንደሚታወቀው የጥምቀት በዓል በአንድ ላይ በመሆን በምስራቅ አውስትራሊያ የሚሆን በምዕራብ አውስትራሊያ ያሉ ባሉበት ቦታ እየተሰባሰቡ ያከብሩ ነበር። ግን የዘንድሮ እንዳይከበር ሆኗል ያው በታወቀው በኮሮና ምክንያት። በተለይ ደግሞ እስከ ቅርብ ጊዜ ድረስ ምናልባትም ዚህ ሜልበርን ሊካሄድ ይችላል የሚል ግምቶች ነበሩ። አንዳንድ ሰዎችም በዝግጅት ላይ ነበሩ። አንዳንድ አብያተ ክርስቲያኖችም በአንድ ላይ በመሆን በዓሉን ለማክበር በዝግጅት ላይ እንዳሉ አሁን በዚህ ሳምንት ላይ ነው እንደገና በጋራ እንደማይከበር የተገለጠው። እና አሁን ያለበት ሁኔታ ምን ይመስላል በሀገረ ስብከቱ በኩል? እሺ፣ ግዚያት ፍለኝ ጥሩ ጥያቄ ነው። አበዛው እንደሚታወቀው እውነት ነው፣ የጥምቀት በዓል የፍቅር በዓል ነው፣ ሁሉም በጉጉት የሚጠብቀው በዓል ነው፣ ትልቅ ሃይማኖታዊ በዓል ነው። በተጨማሪም ደግሞ ባህላችንም፣ ማንነታችን፣ እሴታችን የምናሳዩበት ታላቅ በዓል ነው። እንደገለጽሽውም እስካሁን ድረስ ሁሉም አብያተ ክርስቲያናት በአንድ ላይ በመሆን በትብብር አብረው ሲያሳልፉት ቆይተዋል። አሁን ግን እንደሚታወቀው ይሄ ዓለም አቀፍ ወረርሽኝ ትንሽ አድማስን እያሰፋ መልኩንም እየለዋወጠ በጣም በአስቸጋሪ ሁኔታ ላይ ነው ያለበት እና እስካሁንም ኮሚቴ የጥምቀስ ኮሚቴ ያለ ይሄ የጥምቀስ ኮሚቴ ስራውን ሲሰራ ነበር የቆየው። በዓሉም እንደሚከበር ነበረ ይሁን እንጂ ባለፈው ሳምንት በተደረገው ስብሰባ ላይ ብዙ ነገሮች ማስተዋል ተችሏል። ለምሳሌ ያህል በታይሳስ ገብርኤል እና በታይሳስ ተክለ ሃይማኖት አመታዊ ክብረ በዓል ላይ የታየው የህዝበ ክርስቲያኑ መዘናጋት፣ ትንሽ መንግስት የሰጠውን ጥንቃቄ መስፈርት አሟልቶ አለመገኘት፣ ትንሽ ግዴለሽነትም የታየ ስለሆነ ይሄ መንግስት ከሰጠው መስፈርት ውጭ መሆን ደግሞ ትንሽ ቅጣትን ሊያስከትል ስለሚችል፣ እንዲሁም ደግሞ ከቅጣቱን በተጨማሪ የሚዲያ ቴንሽንን የሚስብ ስለሆነ በጣም አስቸጋሪ ሁኔታ ስላገኘን ነው። በዚህ ሳምንት ይህን ነገር ምናልባትም እያንዳንዱ ቤተክርስቲያን ባለበት ቢያከብር ሪስኩ ሊቀንስ ይችላል ከሚል መነሻ ነው። አንዱ ይሄ ነው። ሁለተኛው የሲድኒ ደብረ ጽዮን ቅድስት ማርያም፣ የብሪዝበን ደብረ ፀሐይ ቅዱስ ጊዮርጊስ እና እንዲሁም አደላይድ ቅዱስ ራኤል ቤተ ክርስቲያን፣ እነዚህም አባላት ነበሩ። ሁሌ እየመጡ አብረው ያከብሩ ነበረ። አሁን ባለው ሁኔታ ግን እነዚህም መተው አብረው ሊያከብሩበት የሚችል ሁኔታ የለም እና ይህም አንዱ ሌላው አስቸጋሪ ሁኔታ ነው ማለት ነው። ይሄ ደግሞ የተደረገው ዋናው ነገር ለህዝባችን ደህንነት ሲባል ነው። ምክንያቱም ይሄ ገዳይ የሆነ በሽታ ነው፣ ክፉ የሆነ በሽታ ነው። እንዲህ አይነት ነገር ሲመጣ ደግሞ የመንግስትን ህግ ማክበር አንዱ ትልቁ ነገር ሆኖ፣ የራስንም ደህንነት መጠበቅ ደግሞ ሁለተኛው ነገር ነው እና ከነዚህ ከነዚህ ነገሮች አይተን አገር አቀፍም ዓለም አቀፍም የሆነውን ሪስክ በማየት በዚህ ምክንያት ነው በዓሉ በእያንዳንዱ ቤተክርስቲያን እንዲከበር የተወሰነበት ማለት ነው። እንግዲህ ቀደም ሲል የጠቃቀሱት ነገር አለ። እዚህ ሜልበርን ውስጥም አንዳንድ የተከበሩ በዓሎች ላይ የምእመናን መዘናጋት ታይተዋል ብለዋል እና አሁንም ቢሆን እዚህ ሜልበርንም ይሁን በተለያዩ በአደላይድም፣ በሲድኒም፣ በፐርዝም በሚከበርበት ጊዜ ምእመናኑ ለሚያገረሽበት ሁኔታ አስተዋጽኦ እንዳያደርጉ በቤተ ክርስቲያን በኩል ምን ያህል ጥንቃቄዎች እየተደረጉ ነው? እያንዳንዱ ቤተክርስቲያን ሰበካ ካህኑም ሁለቱም ኃላፊነት አለባቸው። በተጨማሪም እያንዳንዱ ሚመን ደግሞ ለራሱና ለህብረተሰቡ ኃላፊነቱን መውሰድ መቻል አለበት። አንድ ራሱን መጠበቅ፣ ሁለተኛ ነገር ደግሞ ለህዝበ ክርስቲያኑ ማሰብ ለሌላው ማሰብ ማለት ነው ስለዚህ ከዚህ አኳያ አብያተ ክርስቲያናት ሁሉም በማስታወቂያም በሰፊው በመሳት እንዲሁም ማስኮችንም ከቤተ ክርስቲያን በር ላይ በማስቀመጥ ሰኒታይዘሮችንም የህዝብንም ቁጥር በመቀነስ እንዲያውም ሽማግሌ ሽማግሌ የሆኑትን እንዲያነስ ሲመጣ አሁን እኛ ባለፈው እሑድ ለምሳሌ አልነበረም ሆን የሆነበት የሽማግሌዎቻችንን ጤንነት ከመጠበቅ እንዲሁም ደግሞ የቤተክርስቲያናችንም ስም ከመጠበቅ አኳያ ነው እና ትምህርት ያስፈልጋል። ደግሞ እያንዳንዱም ደግሞ ሰው ኃላፊነት መውሰድ አለበት። ይሄ የቤተክርስቲያን ካህናትና የሰበካ ጉባኤ ስራ ብቻ መሆን የለበትም። እያንዳንዱ የሌላው ደህንነት የኔ ደህንነት ነው፣ የሌላው በሰላም መቆየት የኔ ሰላም ነው፣ የሌላው በጤና ውሎ መግባት የኔም ጤና ውሎ መግባት ነው ብሎ ይህን ማሰብ መቻል አለበት እና ክርስትና ማለትም እንዲሁ ተያይዞ ተደጋግፎ በፍቅር የሚጓዙት ጉዞ ስለሆነ በዚህ ጉዞ ውስጥ ደግሞ አንዱ ለሌላው ፍቅሩን የሚገልጽበት እንዴት ለሌላው ምቹ ሆኖ የሚኖርበት እንቅፋቱን የምናነሳበት አብረን በሰላም የምንጓዝበት ጊዜ ነው። ብዙ ጸሎትም የሚያስፈልግበት ጊዜ ነው። አንድ ለበሽታው፣ ሁለተኛ ለሀገራችን፣ ሌላውም ደግሞ ለአለማችን እና ብዙ ችግሮች አሉ። ይህንም ደግሞ ደህና ስንሆን ነው ማድረግ የምንችለው። And I can እያንዳንዱ ቤተክርስቲያን ማስተማር ይኖርበታል። ህዝቡ ደግሞ ኃላፊነት መውሰል ይኖርበታል። እንግዲህ እንደሚታወቀው ይህ የኮሮና ቫይረስ ካለው የጤና ጉዳቶች አንዱ ህብረተሰብ ላይ የሚፈጥረው የአይምሮ ጭንቀት፣ ተገሎ መቀመጥ፣ የማህበረሰብ መገለል የሚባለው ነገር ነው እና በተለይ ደግሞ አሁን ይህ ጥምቀት ባል ከተለያዩ አካባቢዎችም እየመጡ እዚህ ሜልበርን ያከብሩት ነበር እና ይህንን በተመለከተ ህብረተሰቡ ላይ መመኑ ላይ የደረሰው ጭንቀት ምን ይመስላል? ቤተክርስቲያን ህብረተሰቡን በማረጋጋ እያደረገችው ያለችው አስተዋጽኦ ምን ይመስላል? ለመጨረሻ ማነሳለሁ ጥያቄ ነው። እውነት ነው፣ ጥሩ ጥያቄ ነው። አንዱ ትልቁ የዚህ በሽታ አስቸጋሪነት ሰዎችን ወደ መገለልና ወደ ብቸኝነት የመምራት ነገር ነው። ይሄ ደግሞ እንዳነሳሽውም ብዙ የስነ ልቦና ቀውሶችን የሚያመጣ ነው። በስራም በቤትም በተለያየ መስክ በተለያየ ዙሪያ ብዙ ችግሮች ያስከትላል። የስነ አእምሮ ችግሮች ሊያመጣ ይችላል። የስነ አእምሮ ችግር ደግሞ አካላዊ የሆኑ ጤነቶችን መዛባትን ያመጣል። ይሄ ደግሞ የአካላዊ ጤነት መዛባት ደግሞ ራሱ ከስራ ጋር ያለው ሁኔታ በጣም ያስቸግር አስቸጋሪ ያደርገዋል። አመመኝ ማለት የማብዛትና የስራ ፍላጎት ማጣትን ያስከትላል። ብዙ ብዙ ነገሮች ሲደማመሩ በቤተሰብ ውስጥ ላሉ ለልጆች፣ ራሱ ለሚስት፣ ለባል በጣም ከባድ የሚሆንበት ሁኔታ ከፍ ያለ ነገር ነው ነገር ግን ይህንን ነገር አብረን ማለት የምንችለው እንዳልሽው አንችም አብያተ ክርስቲያናት በርትተው ህዝባቸውን በሚችሉበት የመገናኛ የመድረሻ አክሰሶች በዚያ ወደ ህብረተሰቡ ዘልቀው መግባት መቻል አለባቸው ህብረተሰቡም ደግሞ የሚነገረውን መልእክት ሰምቶ ወደ ስራ መተርጎም ይኖርበታል እንዳልኩ በጣም ከባድ ነው ነገር ግን አሁን ቴክኖሎጂውም ጥሩ ስለሆነ ደግሞ ከዚህ ዳና ከብርም እንኳን ኢትዮጵያ በጣም በከፍተኛ ሁኔታ ሊከበር እየሆነ እንደሆነ እንሰማለን ብዙ ዝግጅቶች እንዳሉ እንሰማለን ምንም እንኳን እንደ ድሮው ባይሆንም በአዲስ አበባ፣ በጎንደር በተለያዩ ቦታዎች ጥምቀትን በዓል ለማክበር በከፍተኛ ዝግጅት ላይ እንዳሉ እናያለን። እና ዓለም ወደ አንድ መንደር የመጣችበት ጊዜ ስለሆነ ያንንም በመመልከት የጥምቀት በዓል ልክ እንዳከበር ነው በማድረግ እና በእያንዳንዳችን ደግሞ ብ ቤተክርስቲያናችን ደግሞ በተሻለ ሁኔታ በተሻለ ዝግጅት አድርገን ጥንቃቄ እያደረግን የምናከብርበትን ሁኔታ እናዘጋጃለን። ግን እንዳልሹ የስነልቡና ነገር የአብያተ ክርስቲያናት ወይም የካናት ጉዳይ ብቻ አይደለም። በኮሚኒቲ ውስጥ ብዙ ባለሙያዎች አሉ። ዶክተሮች አሉ፣ የስነ ባለሙያዎች አሉ፣ ሶሻል ወርከሮች አሉ፣ ሳይኮሎጂስቶች አሉ፣ ሳይኪያትሪስቶች አሉ። ኮሚኒቲያችን በማደግ ላይ ያለ ነው፣ ብዙ ባለሙያዎችን በማፍራት ላይ ያለ ነው። እነርሱ ሁሉ በሚችሉት በሙያቸው በተለያየ ፈርጅ ማህበረሰባችን ማገልገል መቻል አለባቸው። ከተደበቁበት መውጣት መቻል አለባቸው። ካለን አብረን እንቆማለን፣ ከእናንተ ጋር ነን ብለው የሚያውቁትን ማካፈል፣ መስጠት፣ መጀመር መቻል አለባቸው። የሚያውቀውን እዞ የሚቀበር ዘደፈነው ወርቁ ወርቁን የቀበረ ሰው ማለት ነው። ስለዚህ ያንን ወርቅ አውጥተው በክፉ ቃል ሊጠቀሙበት ይገባል። የተሸከሙት ሙያ ወርቅ ነው እና ያንን ወርቅ አውጥተው ለኅብረተሰባችን የሚሰጡበት ጊዜው አሁን ነው። ወንጌልም እንደሚለው መብራትን አብርቶ በጋን ውስጥ የሚያስቀምጠው የለም፣ በእንቅም ውስጥ የሚያስቀምጠው የለም። ይልቁንም በሰገነት ላይ ለሁሉም እንዲያበራ ነው መደረግ ያለበት እና ሙያቸው የተማሩት ትምህርታቸው ለእያንዳንዱ እንዲጠቅም ለእያንዳንዱ እንዳበራ መደረግ መቻል አለበት እና ይሄ የካናት ብቻ ሳይሆን የብዙ ባለሙያዎች ኃላፊነትም ማለት ነው። እና በዓሉም በዚህ መልክ አድርገን እንድናከብረው እግዚአብሔር ይርዳን። ለሀገራችን ለኢትዮጵያ ሰላሙን ያሰማን። በጣም ብዙ አስጨናቂ ነገሮች ናቸው የምንሰራቸው። በየቦታው ብዙ የሚያስጨንቁን ነገሮች አሉ። ከዚህ ያለው ክፉ በሽታ ደግሞ ሲጨመርበት ነገሩን ከፍ ያደርገዋል። እግዚአብሔር ይህንን በሰላም እንዲፈታልን ሁሉም አጥቆ እንዲጸልይ፣ በዚህ አጋጣሚ ጥሪዬን አቀርባለሁ። በታላቅ ሁኔታ ይከበር የነበረው የጥምቀት በዓል ለመጀመሪያ ጊዜ ነው የተቋረጠው። ምዕመናኑም፣ ወጣቶችም ልጆችም የሚገናኙበት በተለይ ሜልበርን የሚከበረው ታላቅ በዓል ነው። እነዚህ በዓሎች ሲቀሩ በህብረተሰቡ ላይ የሚፈጥሩት ጫና ትልቅ ነው። ቀደም ሲል እርሶም እንደገለጹት እንዲህ አይነት ችግሮች ከተከሰቱም በአካባቢው ያሉትን አገልግሎቶች መጠቀም እንዳለባቸው ምእመናኑ ገልጸዋል። መላከ ፀሐይ መንግስቱ ኃይሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ደማርክ አውስትራሊያና ኒውዚላንድ አህጉረ ስብከት ዋና ስራ አስኪያጅ እንዲሁም የብሪስበን ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ በዓሉን ምክንያት በማድረግ ስላስተላለፉት መልእክት ሁሉ እናመሰግናለን እናመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።